የዩናይት ስቴትስን መኖሪያቸው ያደረጉ ቁጥራቸው ከስድስት ሺ አምስት መቶ በላይ የሚደርስ በውጭ ሀገሮች የተወለዱ ካቶሊካውያን ካህናት አሉ። በዚች ሀገር ካሉ የካቶሊካውያን ካህናት ቁጥር አንድ አራተኛውን ይዛሉ። ከነኚህም ውስጥ አብዛኞቹ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዚህ በያዝነው ሳምንት ከሚጎበኟት አፍሪቃ አህጉር የመጡ ናቸው። በመሰረቱ በርካታ የአሜሪካ የካቶሊክ አብያተ ክርስቲያናትና ካህናት ከአፍሪቃ ጋር ግንኙነት አላቸው። ዘጋቢያችን ካሮሊን ፕሬትሱ ያጠናቀረችውን ዘገባ አዳነች ፍሳሀዬ ታቀርበዋለች። አባ አይዛክ ማኮቦ ከሞምባሳ ኬንያ የመጡ ናቸው። ሜሪላንድ ክፍለ ግዛት ውስጥ ሂክሪ በተባለ ጥቂት ማኅበረሰብ ባለበት ነጮች በሚበዙበት የካቶሊክ ቤተ ክርስቲያን ያገለግላሉ። አባ አይዛክ ማኮቦ የዕለቱን ቅዳሴ ያሰማሉ። ኦል ግሎሪ አንድ ኦና ኢዝዩስ ፎር ኤቨር አንድ ኤቨር መላዝናና ክብር ለዘላለም ላንተ ይሁን። በሂከሪው ቤተ ክርስቲያናቸው የሚደረገው ቅዳሴ በሞምባሳ ኬንያ ከሚደረገው ጋር ሲነጻጸር ይሄኛው ረጋ ያለ ነው። የኬንያው ቅዳሴ መዝሙርና ጭፈራ የተመላበት ነው። አባማ ኮቦ ታዲያ ሳቅ ይሉና የአገራቸው ቅዳሴ ሞቅ ያለ መሆኑን ያብራራሉ። አንዳንዴ ሰዎች በአገር ቤቱ ቅዳሴ ላይ ይቀልዳሉ። የጭፈራው ቤተ ክርስቲያን የሚል ቅጽልም አውጥተውለታል። የኬንያ አብያተ ክርስቲያናት ለርዕሰ ሊቃነ ጳጳሳት ፍራንሲስ ጉብኝት አዳዲስ መዝሙሮችን እያዘጋጁ ነው። ናይሮቢ በሚደረገው የቅዳሴ ስነ ስርዓት ወደ አንድ ሚሊዮን የሚጠጉ ሰዎች ይገኛሉ ተብሎ ይጠበቃል። ኬንያውያን የርዕሰ ሊቃነ ጳጳሳቱ ጉብኝት በከፍተኛ ደስታ እንደሚጠብቁት ካህኑ ማኮቦ ገልጸዋል። እሳቸው ግን ያው እዚህ ምዕመናኑን ማገልገል ላይ ይገኛሉ። የጌታችን የኢየሱስ ክርስቶስ አካል አሜን። ዩናይትድ ስቴትስ ውስጥ ከ6500 በላይ በውጭ ሀገራት የተወለዱ ካቶሊካውያን ካህናት አሉ። ከአጠቃላይ ካቶሊካውያን ካህናት አንድ አራተኛ ይሆናሉ ማለት ነው። ካለፉት አምሳ ዓመታት ወዲህ የአሜሪካውያን ካቶሊኮች ቁጥር ከ 46 ነጥብ 3 ሚሊዮን ወደ 66 ነጥብ 6 ሚሊዮን ከፍ ብሏል። የካህናት ቁጥር ግን በአንድ ሶስተኛ በመቀነስ ከ 58 632 ወደ 38 275 አሽቆልቁሏል። አፍሪካ ውስጥ ደግሞ የካህናት ብዛት ከእጥፍ በላይ ጨምሯል። ስለሆነም ዩናይትድ ስቴትስ ካህናትን ከአፍሪቃ መመልመል ጀመረች። አባ አይዛክ የያዝነው ዓመት ለኬንያ መልካም ዓመት ሆኗል። መጀመሪያ ፕሬዝደንት ኦባማ ኬንያን ጎበኙ፣ አሁን ደግሞ ርዕሰ ሊቃነ ጳጳሳቱ ሊጎበኙ ነው ሲሉ ደስታቸውን ገልጸዋል። አባ አይዛክ ኬንያ ካሉት ቤተሰቦቻቸው ጋር በየቀኑ በስልክ ይነጋገራሉ። ሶስት እህቶችና አንድ ወንድም አሏቸው። እውነቱን ለመናገር አንዳንዴ ይናፍቁኛል ይላሉ ኬንያዊ ካህን። በመጨረሻም ወደ ሀገራቸው የመመለስ ቅድ እንዳላቸው አባ አይዛክ ማኮቦ ሳያወሱ አላለፉም።